ም ጤና ስጥልኝ አድማጭ ተመልካቾቻችን፣ የሮብ ምሽት የካቲት 16 2014 ዓ ም የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። የአራት ዓመት ልጅ ናት፣ መንገድ ላይ ድንጋይ ተንተርሳ ትተኛለች። እና ፖሊስ ጋር ተነጋገርኩ። እንዴት ነው የአራት ዓመት ልጅ መንገድ ላይ የምተኛ? ኧረ ማንም ፈርተዋታል። ሰባት በአራት ቀን አራት ሬሳ ከቤት ሲወጣ፣ እንዲያውም አይቀርቧት። ምግብ ሰጧት፣ ራሱ አርቀው ነው የሚሰጧት። ችግር የለውም፣ በቃ ለኔ ስጡኝና ላሳድጋት። የሰማችኋቸው መምህርት በላይነሽ ሲሳይ ይሰኛሉ። ማየት የተሳናቸው ሲሆኑ ባደጉበት ሰሜን ጎንደር አካባቢ ለአካል ጉዳተኞችና ችግረኛ ሕጻናት የትምህርት እድልን በመፍጠር እያገለገሉ ይገኛሉ። የምሽቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። በሌላ ርዕስ ደግሞ የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሁናለች። የአየር ንብረት ለውጥ ኢትዮጵያን ጀምሮ በብዙ የአፍሪካ ሀገራት ድርቅና እርሃብን እያስከተለ ይገኛል። ይህንን እንዴት መቋቋም ይቻላል ስንል ባለሙያ ጠይቀናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። እናንተም አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ስመኝሽ የቆየ የዕለቱን ዜናዎች ታሰማችኋለች። አመሰግናለሁ ኤደን። ደቡብ አፍሪካ እስላማዊ ታጣቂዎችን ለመዋጋት ወታደሮቿንና ጥይት የማይበሳቸው ተሽከርካሪዎቿን እንደ አዲስ ወደ ሰሜን ሞዛምቢክ ካቦ ዴልጋዶ ከተማ መላክ ጀምራለች። ይህም ባለፈው ዓመት ሐምሌ ወር ላይ በደቡብ አፍሪካ ልማት ማህበረሰብ ወይም ሳዴቅ የተጀመረው ወታደራዊ ጣልቃ ገብነት አንዱ አካል መሆኑ ተገልጿል። ከእስላማዊ መንግስት ጋር ግንኙነት ካላቸው ታጣቂዎች ጋር ለመዋጋት እስካሁን ከሶስት ሺህ በላይ የሳዴቅ አባላትና የሩዋንዳ ተዋጊዎች ወደ ሞዛምቢክ የተላኩ ሲሆን ግጭቱ ከ3000 ሰዎች በላይ ህይወት ሲያጠፋ ከ800 በላይ ሰዎቹ ደግሞ ከቤት ንብረታቸው ተፈናቅለዋል። ወታደሮቻቸውን ወደ ሞዛምቢክ ከላኩ የሳዴቅ አባል ሀገራት መካከል ቦትስዋና፣ ሌሴቶ፣ አንጎላ ና ዛምቢያ ሲገኙበት ሩዋንዳ በሞዛምቢክ ፕሬዚዳንት ፊሊፔ ኑሲ በተደረገላት ግብዣ ተጨማሪ ወታደሮችን መላኳ ይታወሳል። በርካታ መንግስታት በሚዲያ ላይ ጠበቅ ያለ ቁጥጥር በሚያደርጉባት ምዕራብ አፍሪካ ውስጥ የሚዲያ ነፃነት መዲና ተደርጋ በምትቆጠረው ጋና በቅርቡ ቁጥሩ እየጨመረ የመጣው የጋዜጠኞች እስርና እንግልት አሳሳቢ መሆኑ ተገለጸ። ከወር በፊት ሁለት ጋዜጠኞች የሀገሪቱ ቀዳማዊት እመቤት የመንግስትን መሬት ወስደው የግል ቤታቸውን ሰርተውበታል በማለታቸው ለእስር የተዳረጉ ሲሆን አንድ ሌላ ጋዜጠኛ ፕሬዚዳንቱ በምርጫ አቤቱታዎች ዙሪያ የዳኞች ውሳኔ ላይ ተጽዕኖ ያደርጋሉ ብሎ በመክሰሱ መታሰሩ ተዘግቧል። ሶስቱም ጋዜጠኞች ክስ የተመሰረተባቸው ሀሰተኛ ወሬን በማሰራጨት ሲሆን ጥፋተኛ ሆነው ከተገኙ ረጅም እስር ይጠብቃቸዋል። የመንግስት ቃል አቀባይ የሆኑት ፖል ግሬቭ ባኮዬ ዳንቃ በበኩላቸው መንግስት የመናገር ነጻነትን እንደማያፍን ሆኖም ባለስልጣናት ሚዲያው የመናገር ነጻነትን ያለ አግባብ መበት መሆኑ እንደሚያሳስባቸው ገልጸው የታሰሩት ጋዜጠኞች ፕሬዝዳንቱን እና ባለቤታቸውን ያለማስረጃ መጥፎ ተግባር እንደፈጸሙ አድርገው መክሰሳቸውን ተናግረዋል። ቻይና ኢትዮጵያ፣ ኤርትራና ሶማሌን ጨምሮ በግጭት ቀውስ ውስጥ ለሚገኘው የአፍሪካ ቀንድ ቀጠና ልዩ መልእክተኛ አድርጋ ከፍተኛ ዲፕሎማቷን ሹዌ ቤን ሾማለች። ሹዌ ከዚህ ቀደም የቻይና አምባሳደር በመሆን በፓፑዋ ኒው ጊኒ ያገለገሉ ሲሆን በአፍሪካ፣ አሜሪካና ኦሲኒያ የበርካታ ዓመታት የስራ ልምድ እንዳላቸው የቻይና የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ዋንግ ወንቢን በቤጂንግ ባካሄዱት እለታዊ መግለጫ ልዩ መልእክተኛው ዋና ስራቸው የሚሆነው ቻይና ለቀጠናው ልማትና ብልጽግና ማምጣት የሚችል የሰላም ልማት እቅዷን ማስተዋወቅ እንደሆነ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር በጥር ወር ወደ ምስራቅ አፍሪካ ባቀኑበት ወቅት ቻይና ለቀጠናው ልዩ ልዑክ የመሾም እቅድ እንዳላቸው አስታውቀው ነበር። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የራሽያው ፕሬዚዳንት ቭላዲሚር ፑቲን በምስራቅ ዩክሬን የሚገኙት ዶኔትሰክ ና ሎኒስክ ከተሞች ነጻ ሀገራት ለመሆናቸው እውቅና መስጠታቸው አለም አቀፍ ህግን የጣሰ ነው በማለት የራሽያ መንግስት ከአለም አቀፍ የገንዘብ ስርዓት እንዲታገድ ና በሁለት ትልልቅ ባንኮች ላይ ማዕቀብ እንዲጣል አድርገዋል ባይደን ትላንት ከዋይት ሀውስ በሰጡት አጭር መግለጫ ፑቲን ወታደሮቹን ወደ ምስራቅ ዩክሬን ከተሞች መላካቸው ራሽያ ዩክሬንን የሞረሯ ጅማሮ መሆኑን እንደሚያሳይ ገልጸዋል ፑቲን የጎረቤቱ ሀገር ግዛት ውስጥ የሚገኝ ስፍራን አዲስ ሀገራት ብሎ እንዲያውጅ ማን መብት ሰጠው ሲሉም ጠይቀዋል። በተጨማሪም ባይደን በተለያዩ የአውሮፓ አካባቢዎች የሚገኙ እግረኛ ጦሮችና የአየር ተዋጊዎች ወደ ራሽያ ድንበር እንዲጠጉ ያዘዙ ሲሆን ተጨማሪ የዩናይትድ ስቴትስ ወታደሮች በባልቲክስ መሰማራታቸውንና ይህም ዩናይትድ ስቴትስ እና አጋሮቿ የኔቶ አባል ሀገራት ግዛትን እንደሚያስጠብቁ የማያወላዳ መልእክት ያስተላልፋል ብለዋል። አድማጮች፣ ለሰዓቱ ያዝኳቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ። ስም መኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቤ የእሮብ ምሽት የካቲት 16 2014 ዓ.ም መስተናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ አበይ ወዳደረግነው ዘገባ እንሻገር። የመጀመሪያው ዘገባችን ከአንዲት መምህርት ጋር ያስተዋውቀናል። መምህርት በላይነት ሲሳይ በጎንደር ከተማ አዘዞ አፄ ፋሲል ትምህርት ቤት ውስጥ ያስተምራሉ። ከዚህ በተጨማሪም የኢትዮጵያ ሴት አካል ጉዳተኞች ማህበር ጎንደር ቅርንጫፍም ሰብሳቢ ናቸው። መምህርት በላይነሽ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ህጻናት የትምህርት እድል እንዲያገኙ እንዲሁም ደግሞ አካል ጉዳተኞችም ድጋፍና እርዳታ እንዲያገኙ ማድረግ ችለዋል። እኚህን መምህር እንዲሁም ደግሞ እርሳቸው የሚረዷቸውን ሰዎች አነጋግሬ ያሰናዳውት ዘገባ ቀጥሎ ይቀርባል። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ ዕድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል። እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት ጋንጋ ገብሬን የምትባል ነው እና አይኔ የጠፋብኝ በአምስት ዓመቴ ነው ውጭ ስንጫወት አምስት ልጆች ባንድ ላይ እየተጫወን ሳለ ድንገት የፀሐይ ነፀብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው፣ እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት? ብሎ ለእናቴ ጫና ፈጠሩ። ሰበታን የተማርኩት ከተማርኩ በኋላ ሰበታ አውታር ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪን ዲግሪዬን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተሬን እያስተማረኝ ያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አድርገዋቸው በረጅም እንጨት ስጦ እንዲጠብቁ፣ ልጅ እንዲያዝሉ፣ ወፍጮ እንዲፈጩ እያደረጓቸው አሁን አራቱም በሕይወት የሉም። እና እኔ አንድ በልቤ ውስጥ የተቀመጠ ነበር። አካል ጉዳተኞች፣ በተለይ ሴቶች፣ አይነስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር እና የኔ ነበረ ከኔ ጋር አብረው ብርሃናቸውን ያጡ እኩዮቼ ሁኔታ እንዲሁም በእናቴ ላይ ይደርስ የነበረው ጫና፣ ወዳደግኩበት ማህበረሰብ ተመልሼ እንዳገለግል የገፋኝ ሁኔታ ነው የሚሉት መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ። ስለዚህ እኔ አካል ጉዳተኛ በተለይ አይነ ስውር ሴቶች ወንድ ከሆነ ቤተ ክርስቲያን ነው የሚጥሉት። ሴት ከሆነ ግን ወፍጮ ያስፈጯቸዋል፣ ልጅ ያሳዝሏቸዋል፣ እንግዳ ሲመጣ ግን እንዲደበቁ። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ፣ ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። ትልቁ እንዲያነሳሳኝ ያደረኩት በተለይ በእኛ በአማራ ክልል አሁን ጠፍቷል እንጂ በጥንት ጊዜ ኑ አይናችሁን አድንላችኋለሁ እያሉ እየወሰዱ ለማኝ ያደረጓቸው ነበረ እና ያን አመለካከት ከቤተሰቦች ጋራ እማከራለሁ። መማር ይችላሉ። ሰው መሆን ይችላሉ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ፣ ልጁ አይነ ስውር ነው ተደብቋል። እናይቱ ጠላን ምሸጥ ሰው ነገረኝ። ሄድኩ ከቤቷ። ይሄ ልጅ እኮ ነገ ትልቅ ሰው ይሆናል፣ እኔ ተምሬ ነው። ስለዚህ ይሄ ልጅ ወስጅ ላስገባው አልኩኝና ካቶሊክ የሚባል አለ፣ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል። እና ብዙዎችን እንደዚህ ያደርጋለሁ። ይሄ ነው ያለኝ ነገር። እኔ በአጋጣሚ የሶስት ልጅ አባት ነበረኝ። አሁን የልጅ እናት አጋጣሚ ታመመችብኝ። እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህጸን ካንሰር ታመመችብኝ። እኔም ስትታመምብኝ ቤቴን ንብረቴን ሽጬ እንትላልኩኝ አሳክምኩኝ። አሁን እሷ ስትሞት የሚረዳኝ አጣሁኝ። እና ስራ እኔም ቀስራ ነበር መሰራው ጠፋ እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳድግ በሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዲታርጅ ላሳድጋቸው፣ ምን ላብላቸው፣ ምን ላስተምራቸው፣ በምን ምኑ ከምን ላርጋቸው? ሁ አሁን ቀበሬ መጣሁኝ እና አሁን እነዚህ ልጆች እሷም እየሰራች ነበር ባለቤት ሳለች ማለት ነው። እሷም እየሰራች እኔም እየሰራው ነበር ምስር ያደረው እና አጋጣሚ ቀበሌ መጥቼ ትዬ በላይ አሁን እዛ ትዬ በላይን እንደው ወይ ተረከቡኝ ምናም ብዬ ስል አጋጣሚ ትዬ በላይሽ ነበረች አራ እኔ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ው ልጆችን አጋጣሚ እንደ ድል ጉዳይ ሆኖ የያዘችልኝ እኔ ነኝ። እንጀራ እየጋገርኩኝ እንጀራ እየጋገርኩኝ ከቤት እያበሰልኩ አሁን ማሳድጋቸው ያለ ጊዜ ስት መድን ያለ ፈጣሪ ስጣትኝ ይኸው ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ ይኸው እየረዳችልኝ ነው። በተመሳሳይ ወይዘሮ ለምለም ገብረ ጻዲቅም የሟች ወንድማቸውን ልጆች ያሳድጋሉ። ምንም አይነት ቋሚ ገቢ በሌለበት ሶስት ህጻናት ልጆችን ማሳደግ በከበደኝ ሰዓት ወይዘሮ በላይነሽ ለትምህርታቸው የሚሆነውን እንዲሁም ቀለባቸውን የሚሰፍርልኝ በማገናኘት አሳርፈውኛል ይላሉ። እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው ግን ሳስተምራቸው እንዴት ላድርግ ስላት ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች። ይህን ይመስላል እንግዲህ። ምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም። እኔ ምንም ድርጅት የለኝም፣ ያለችኝን ደሞዝ። በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ የገጠር ከተማ ነው፣ እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የት ጣሏት? መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድን ነው በአራት ቀን ልዩነት ቤተሰቦች ወይ ሞተው ብሎ ፈሩ። ዘመድ አጎት ምናምን አላት፣ ግን መንገድ ላይ ነው። የአራት አመት ልጅ ናት። መንገድ ላይ ድንጋይ ተንተርሳ ትተኛለች። እና ፖሊስ ጋር ተነጋገርኩ። እንዴት ነው የአራት ዓመት ልጅ መንገድ ላይ የምትተኛ? ኧረ ማንም ፈርቶዋታል። በአራት ቀን አራት ሬሳ ከቤት ሲወጣ እንዲያውም አይቀርቧትም። ምግብ ይሰጧት ራሱ አርቀው ነው የሚሰጧት። ችግር የለውም በቃ ለእኔ ስጡኝና ላሳድጋት። ለምንድን ነው የአራት ዓመት ልጅ ብንገድ ላይ የምተኛ ብዬ ሳለቅ እስከ ፖሊሶች ፊት፣ አይ የሚቀርባት ጠፍቶ እኮ ነው እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ አልኳቸው እና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ አላገኘችም ተመርቃለች። ግን እኔ አምስት ሳንቲም ከምንም አላገኘውም። እኔ ከደሞ ወዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳዬ ላልበላ እችላለሁ። አሁን በቤቴ ውስጥ ዘጠኝ ልጆች አሉ፣ የማሳድጋቸው አራት አሉ። ስለዚህ ባንክ ቤት በእውነት በምንም ነገር ማንም አይረዳኝም። ብቻዬን ነው፣ ባለቤቴ ነው እና ልጄ የደረሱ ልጆች አሉኝ ሁለት ልጆች አሉኝ። እነሱ ናቸው ይዣቸው የሚሄድም ብርም ካገኘው ከሰው እየተቀበልኩ ነው እንጂ አምስት ሳንቲም የሚረዳኝ ሰው የለም። መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ሕጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ። በእኛ በሰሜን አካባቢ በጣም ያልተነካ ይህን የምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በበየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች፣ አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ። እኔ ተምሬ እዚህ የደረስኩት መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደ ምሳሌ መናገር ይችላለሁ። ቤት ዘጋባቸው፣ ማህበረሰቡ ያገለላቸው፣ አይሰሩም አይጠቅሙም ብሎ ያስቀመጣቸው በጣም ብዙ አሉ። በተለይ በእኛ አካባቢ፣ በሰሜን አካባቢ ምክንያቱም ቤተሰቦቻቸው እንዳያወጧቸው ከዕድር ያገሉናል ኃጢአት ነው ብለው ያስባሉ። አካል ጉዳተኝነት ከኃጢያት ነው ብለው ስለሚያስቡ ከዚህ ከዚህ አካባቢ ይሄን መስጠት ይፈልጋለሁ። በላይ ነሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ጤና ዜናው በመከታተል ላይ የምትገኙት ቆይታችሁ እንደወደዳችሁት ተስፋ እናደርጋለን። ወደ ተከታዩ ዘገባ ከመሻገራችን በፊት ማስታወቂያ ሰምተን እንመለስ።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 የጋቢናቬ የሮብ ምሽት መሰናዶ ይቀጥላል። ወደ ተከታዩ ዘገባ ደግሞ እንሻገር። የግጭቶች መስፋፋት የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሻቅቡ ቢያደርጉም በተለይም ባለፉት ሁለት ዓመታት ውስጥ በአፍሪካ በቂ ምግብ የማያገኙ ሰዎች ቁጥር በከፍተኛ ፍጥረት እያደ ፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ታ በተለይም ዝቅተኛ ገቢ ባላቸው የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖና ጫና ምን ይመስላል? ሀገሪቶቹ ሀገራቶቹም በምግብ ራሳቸውን እንዲችሉ ምን ማድረግ ይቻላል? ስትል ስመኝሽ የቆየ አክሽን አገንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካ ቀንድ ኃላፊ የሆኑትን ሀጂር ማሊምን አናግራቸዋለች። ቀጥሎ ይቀርባል። በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍሳድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60 በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ ይቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ። ዋነኛው ምክንያት በአስር ሺና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ የሚከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የኅብረተሰቡን አቅም እየሸረሸሩ በሜዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል። ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ እራሷን ችላ ነጻ ከሆነች የ የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሐብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመን እና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ሕዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኝን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በሀምሳ ሀገራት በሚገኙ በረሃብ አደጋ ለተጠቁ ሀያ አምስት ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠን ነው ያስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ አንድ ሺ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይ hecho al cartual. ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ። የአየር ንብረት ለውጥ እጅግ አሳሳቢ ነው እያየ ነው እንዳለ ነውም። ማደጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ሊሆኑ ነው ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለም ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15 ከመቶ ቅናሽ አሳይቶ ነበር አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም፣ አርባ የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች፣ መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የኮቪድ-19 ወረርሽኝ ከተስፋፋበት ጊዜ አንስቶ ሰዎች በጉንፋንና በኮቪድ-19 መካከል መለየት አዳግቷቸዋል። ከሞዛምቢክ ማይራ ፈርናንዴዝ ያደረሰችን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል። ከኦሚክሮን ጋር ተመሳሳይ የህመም ምልክት ያለው የጉንፋን አይነት በሞዛምቢክ በምትገኘው ማኒካ ክፍለ ሀገር የሚገኙ በመቶዎች የሚቆጠሩ ሰዎች የጤና ተቋማትን ድጋፍ እንዲሹ አስገድዷቸዋል። ከአውሮፓውያኑ ታህሳስ ወር ሁለተኛ ሳምንት ወዲህ በበሽታ የሚያዙ ሰዎች ቁጥር በማሻቀቡ ታላቅ ፍርሃትም ሰፍኖ ነበረ። በቅርቡ ግን በበሽታ የሚያዙ ሰዎች ከኮቪድ-19 ተጠቂዎች ቁጥር ጋር ቀስ በቀስ እየቀነሰ ነው። ኑኑ ሆራሲዮ የማኒካ ክፍለ ሀገር የህብረተሰብ ጤና ኃላፊ ናቸው። የትንፈሳ ስርዓትን በሚያጠቁ በሽታዎች ተይዘው የጤና አገልግሎት የሚሹ ሰዎች ቁጥር ቀንሷል። በጤና ተቋማት ውስጥ የኮቪድ-19 ተጠቂዎች ቁጥርም ቀንሷል። ሆኖም ግን ከበዓላቱ በፊት ወደ ነበረው ደረጃ ግን አልደረስንም። በክፍለ ሀገሩ በበሽታው የተያዙ ሰዎች ከኦሚክሮን ጋር የተመሳሰለ የደረቅ ሳልና ትኩሳት የህመም ምልክት እንደታየባቸው ተነግረዋል። የሞዛምቢክ ባለሥልጣናት በሽታው እንዳይዛመት ስለሰጉ፣ የጤና ስርዓቱም እንዳይሽመደመድ ነዋሪዎች የመከላከያ መላዎችን እንዲተገብሩ ጠይቀዋል። ኔሊሶ ዋኪም የሁለተኛ ደረጃ ተማሪ ነው። ቤተሰቦቹ የኮሮና ቫይረስን ወደ ቤታችን ያመጣብን እሱ ነው በሚል ሲወቅሱት ሰንብተዋል። በኋላ ግን የተያዘው በጉንፋን መሆኑ ተነግሮታል። ከቤተሰባችን መካከል በዚህ ጉንፋን የተያዘ ሁለተኛው ሰው ነው። ሌሎቹ የቤተሰብ አባላት በኮሮና የተያዝኩ መስሏቸው ነበረ። ሁለተኛው ዙር ክትባት በማግኘቴ የህመም ምልክቶቹ ቀስ በቀስ ተሻሽረዋል። ፈጣሪ ይመስገን። ይህኛው የዩኒቨርሲቲ ተማሪ በበኩሉ የጉንፋን ህመም ምልክቶችን ካስተዋለ በኋላ ሀሳብ ገብቶት ነበረ። ከኮቪድ ነፃ መሆኑን ቢያረጋግጥም ሁለተኛ ዙር ክትባት የመውሰድን ጠቀሜታ ግን ተረድተዋል። ተማሪው ሳቤሮ ሚገል ይህን ይላል። መጀመሪያ ኮቪድ መስሎ የነበር ወደ ጤና ማዕከል አምርቼ ከተመረመርኩ በኋላ ውጤቱ ኔጌቲቭ መሆኑን ሳይ እፎይታ ተሰማኝ። ውጤቱ ምንም ይሁን ምን ግን ወደዚህ መጥቼ ዳግም ለመከተብ ወስኛለሁ። በበሽታው የሚያዙ ሰዎች ቁጥር እየቀነሰ ቢሆንም የጤና ባለሙያዎች የመከላከያ መላዎች ካልተተገበሩ በቀር በኮቪድም ሆነ በጉንፋን የሚጠቁ ሰዎች ቁጥር በድጋሚ ሊያሻቅብ ይችላል በሚል ተጨንቀዋል። የጤና ባለሙያዎች አረጋውያንና ከበድ ያለ ህመም ያለባቸው ሰዎች የማጠናከሪያ ክትባት እንደሚሰጣቸውም ተናግረዋል። ኑኑ ሆራሲው የማኒካ ክፍለ ሀገር የህብረተሰብ ጤና ኃላፊ ይህንን ይላሉ። የማጠናከሪያ ክትባቱ እንዲዳረስ የምንፈልገው ቡድን 6406 ሰዎችን የሚያካትት ነው። ከእነዚህ መካከል 4712ቱ የጤና ባለሙያዎች፣ 1750ው ደግሞ ስር የሰደዱ በሽታዎች ያሉባቸው ሲሆን 44ቱ በአረጋውያን መኖሪያ ጣቢያዎች ነዋሪ ናቸው። የሞዛምቢኳ ማኒካ ክፍለ ሀገር ይህ ዘገባ በተጠናቀረበት ሳምንት 3300 ሰዎች በኮቪድ እንደተያዙባት ይፋ አድርጋለች። ከቀደመው ሳምንት በ150 የሚልቅ ነው። ከዚህ ቁጥር መካከል 15ቱ ወደ ኮቪድ ህመምተኞች ማገገሚያ ማዕከላት ገብተዋል። አድማጮቻችን፣ የእሮብ ምሽት የጋቢና ቤ መሰናዷችንን እዚህ ላይ ይፈጽመናል። ሳስተናግዳቸው የምሽት ኤደን ገርመው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። በንጎ ምሽት የሚገናኝ ደናደሩ